አዲስ አበባ የተካሄደው የኢትዮጵያ የግብጽና የሱዳን የውሃ ጉዳይ ሚኒስትሮች የሶስትዮሽ ስብሰባ በስኬት መጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስትሮቹ በታላቁ የሕዳሴ ግድብ ያደረጉት ጉብኝትም ለጥያቄዎቻቸው አጥጋቢ ምላሽ ያገኙበት መሆኑን ነው የሚኒስቴሩ ቃል አቀባይ ለአሜሪካ ድምፅ የተናገሩት። እስክንድር ፍሬው ዝርዝሩን ልኮልናል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ የሰጡት ሳምንታዊ መግለጫ ትናንት በተካሄደው የሶስትዮሽ የሚኒስትሮች ስብሰባ ላይ አተኩሯል። ቃል አቀባዩ አቶ መለስ አለም ለጋዜጠኞች እንዳሉት የኢትዮጵያ የግብጽና የሱዳን የውሃ ሚኒስትሮች ስብሰባ በስኬት ነው የተጠናቀቀው። በቴክኒክ ኮሚቴ ደረጃ በተካሄደው የሶስትዮሽ ውይይት ወቅት ያልተቋጩና በኢደር የቆዩ ጉዳዮች በሚኒስትሮቹ ገንቢ ውይይት እንደተደረገባቸውም ጠቁመዋል። በግድቡ ላይ የተጽዕኖ ጥናት ለሚያካሄደው ዓለም አቀፍ አማካሪ ቡድን የሚሆን መመሪያ መዘጋጀቱንም አቶ መለስ ለአሜሪካ ድምፅ አብራርተዋል። ለአማካሪው የሚሆን ረቂቅ መመሪያም ተዘጋጅቷል። ሶስቱ ሀገሮች ያዘጋጁት መመሪያ ነው። አማካሪ መምረጥ እንኳን አስቸጋሪ የሆነበት ጊዜ ነበረ። ስለዚህ በኢትዮጵያ፣ ሱዳን እና ግብፅ የውሃ ጉዳዮች ሚኒስትሮች መካከል የተካሄደው ስብሰባ በጣም ስኬታማ ነበር። ከዚህ በተጨማሪም የግብፅና ና ሱዳን የውሃ ጉዳዮች ሚኒስትር የህዳሴ ግድብን ጎብኝተዋል። በአብዛኛው ከህዳሴ ግድብ ጋር የሚወጡ ሪፖርቶች ጉራማይሌ ናቸው። አንዳንዶቹ ዓለም አቀፍ ሚዲያውን ጨምሮ የግድብ ግንባታው አባይን የሚያደርቅ ነው፣ በግብጽ ህዝቦች ጉሮሮ ላይ የተሰረ ሴራ ነው፣ ሱዳኖችን አይጠቅምም፣ ወዘተ የሚሉ አሉ። በዚህ ጉብኝት የሁለቱ ሀገር የውሃ ጉዳይ ሚኒስትሮች፣ ጋዜጠኞች፣ የብሔራዊ ቴክኒክ ኮሚቴ አባላት እዛው በቤንሻንጉል ጉሙዝ ክልል ጉባ ሄደው የግድቡን ግንባታ፣ ዲዛይኑን፣ ሌሎች የቴክኒክ ጉዳዮችንም ለማየት ሞክረዋል። እግረ መንገድ ከዚህ ጉብኝት ጋር በተያያዘ ጥያቄዎች አሉ። እነሱ ጭንቅላት ውስጥ የሚግሏሉ የቴክኒክ ጥያቄዎች አሉ፣ ሌሎች የንድፈ ሀሳብ ጥያቄዎች አሉ። እነሱን ጥያቄዎች አቅርበዋቸዋል። ስለዚህ ውይይቱ አዲስ አበባ እዚህ ሆቴል ብቻ አይደለም የተካሄደው። ቦታው ላይ ደርሰው ከኢትዮጵያ የፕሮጀክቱ ጽፈት ቤት ኃላፊዎች ያቁጭ ብለው ተነጋግረዋል። ጥያቄዎች ነበሯቸው። ለነዚህ ጥያቄዎች አጥጋቢ ሳይሆን አርኪ መልስ ነው። ነገር ግን ከውሃ ሀብት ሚኒስትሮቹ በተጨማሪ በሁለቱ ሀገራት መሪዎች በካከለም የተለያዩ ግንኙነቶች እንደነበሩም ሰዎች እንደነበሩ የሚታወቃል። እዛም የተጠራቀቁ ሀብት የመስማማት የመግባባት ገንቢ ተደርገው ነው ሲቆጠሩ የቆዩት። በአንዳንድ የግብጽ ግብጽ ባለስልጣናት፣ በግብጽ ሚዲያዎች፣ በግብጽ ምሁራን በኩል በተለያየ መንገድ የሚንጸባረቁ አቋሞች አንዳንዴ ከዚህ ጋር ሲታረሱ ይታያል። እንዴት ነው ሁለቱን የምታስታርቁት? ወይ የትኛውን ነው በትክክል የግብፅ አቋም ተብሎ የሚወሰደው? ትክክለኛው የግብፅ አቋም ተደርጎ የሚወሰደው የግብፅ መንግስት በተለያዩ መድረኮች የሚያንጸባርቃቸው አቋሞች ናቸው። ከወራት በፊት የፌዴራል ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በግብፅ ጉብኝት ባደረጉ ጊዜ ፕሬዚደንት አብዱልፈታህ አልሲሲ እና የግብፅ አቻቸው ሳሚያ ሹክሪ ጋር ተገናኝተዋል። ከዛም በተጨማሪ ሰባ ሁለተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ውስጥ በተካሄደ ጊዜ በጎ በጎንዮሽ የተካሄደ ውይይት ነበር። በእነዚህ ሁለት በማን መካከል ማለት ነው? በጎንዮሽ ዶክተር ወርቅነህና የግብጽ አቻቸው ሳሜህ ሹክሪ። በእነዚህ ሁለት መድረኮች ላይ የመሳተፍ እድል ነበረኝ። እነዚህ መድረኮች ላይ ግብጽ ከህዳሴ ግድብ ጋር እየተካሄደ ያለው ቴክኒክ ወይም የባለሙያዎች ስብሰባ በተመለከተ አዎንታዊ አሳሰብ ነው ያላቸው። ከዛ ውጭ ግን ከአባይ ውሃ አጠቃቀም ጋር በተያያዘ ለረዥም ጊዜ የኋላ ብዙ ታሪኮች አሉ። ከእኛም ከነሱ ጋር ድምር ውጤቶች አሉ። ባጌጅ ሳሉ ትልቁ ነገር ምንድነው? ከዛሬ ሰላሳ ዓመት ፊት ከነበረው አሁን የተሻለ ነው። ከዚህ በኋላ የሚመጣ በሚመጣው ጊዜ ደግሞ የተሻለ እንደሚሆን ተስፋ ማድረግ ይቻላል። ሁሉም ግብጻዊ ከህዳሴ ግድብ ጋር በተያያዘ አንድ አይነት አስተሳሰብ እንዲኖረው መጠበቅ አይችልም። በይፋ በግልጽ የታወቀ ነው። መሀመድ ሙርሲ መሩት አስተዳደር በነበረበት ጊዜ ቴሌቪዥን ካሜራ ቆሞ ፓርቲ መሪዎች ዘንድ ላይ ተሰድረው ኢትዮጵያን እንደዚህ ማድረግ አለብን፣ እንደዛ ማድረግ አለብን ሲሉ እንደነበረ የቅርብ ጊዜ ትዝታ ነው። ከዛ ውጭ ግን በኢትዮጵያ በኩል ያለው አቋም ግልጽ ነው። ኢትዮጵያ ከህዳሴ ግድብ ጋር በተያያዘ ከግብፅና ሱዳን ጋር በትብብር መስራቷን እንደ ሀገር የድንበር ተሻጋሪ ወንዞችን አጣቀም በተመለከተ ካላት በጋራ ተጠቃሚነት እነዚህን መርሆች በጣም ማወቅ ያስፈልጋል በጋራ ተጠቃሚነት ፍትሐዊነት ምክንያታዊነትና ጉልህ ጉዳት ያለ ማድረስ መርሆች የመነጨ ነው ስለዚህ ኢትዮጵያ ከነዚህ ሁለት ሀገሮች ጋር ተባብራ መስራቷን ትቀጥላለች ብሎ ማለት ይቻላል። እዚህ ለተመለስ ጉልህ ጉዳት የሚለው ላይ ላቆየሁትና የግብፅን የውሃ ሀብት ሚኒስትርም የማናገር እድል ኖሮኛል። ቃል የግብፅ ሰዎች እዚህ አዲስ አበባ ስለ ስብሰባ በመጡበት አጋጣሚና በኢትዮጵያ በኩል ጉልህ ጉዳት የሚለው አገላለጽ ነው ብዙ ጊዜ የሚሰማው። በእነሱ በኩል ምንም ጉዳት የሚል አገላለጽ ሲጠቀሙ ይሰማሉ። እንደዚህ አይነት አገላለጾችን ማስታረቅ ላይ ተደርሰዋል ወይ ነው ወይስ ይሄ አሁን ኢምፓክት አሴስመንቱ፣ ወይም የተጽዕኖ ጥናት ሲካሄድ በዚህ በፈረንሳይ ኩባንያ በኩል ማለት ነው፣ ያኔ ነው ነገሮች ግልጽ ብለው የሚወጡት። እንግዲህ ወደ ዝርዝር የቴክኒክ ጉዳዮች ገብቼ አስተያየት መስጠት አልችልም። የውሃ ኢንጂነሪንግ ባለሙያዎች የሆኑ ሌሎች አካሎች አሉና ዝርዝሩን እነሱን መጠየቅ ያስፈልጋል። በኢትዮጵያ በኩል ያለው አቋም ግን ግልጽ ነው። ጉልህ ጉዳት በማያስከትል ሁኔታ ወይም ጉልህ ጉዳት ያለ ማድረስ መርሆ መሰረታዊ መርሆ ተደርጎ ተቀምጧል። ይህንን ግብጾችም ሱዳኖችም እንዲያውቁት ጉዳይ ነው። በሶስቱ ሀገሮች የተመረጠው ዓለም አቀፍ ኩባንያ በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚያካሂዳቸው ጥናቶች ሁለት ናቸው። የመጀመሪያው ጥናት የኃይል ማመንጫ እንደዚሁም የውሃ ሀብት ሀሳባዊ ትግበራ የተሰኘ ነው። ሁለተኛው ደግሞ የድንበር ተሻጋሪ የማህበራዊ ኢኮኖሚያዊና አካባቢያዊ ተጽዕኖ ጥናት ዳሰሳ የሚባለው ነው። የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ የግብፁ ዶክተር መሐመድ አብዱል አቲ እንደዚሁም የሱዳኑ አምባሳደር ሙታዝ ሙሳ አብደላ ሳሊም ቀጣይ ውይይት እንደሚያካሂዱም የውጭ ጉዳይ ሚኒስቴር አስታውቋል። Lama ini kadang-kadang radio, Skander Freo ke Adi Sababa. Video.